ቅድመ ሁኔታዎች ተሟልተው ሀገር አቀፍ ምርጫ ማካሄድ እንደሚቻል ከጤና ጥበቃ ሚኒስቴር የቀረበለትን ሀሳብ የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ አዳምጧል። የምክር ቤቱን የመጨረሻ ውሳኔ አውቆ ተገቢውን እርምጃ እንደሚወስድ ብሔራዊው የምርጫ ቦርድ አስታውቋል። መለስካቸው አማሀ ዝርዝሩን ይዟል። ጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ዛሬ በሕዝብ ተወካዮች ምክር ቤት ቀርበው በኮቪድ-19 ምክንያት ተራዝሞ የነበረው ስድስተኛው ሀገር አቀፍ ምርጫ አንዳንድ ቅድመ ሁኔታዎችን አሟልቶ ማካሄድ እንደሚቻል ምክር ሀሳብ አቀረቡ። ሚኒስትሯ በአሁኑ ጊዜ አገሪቱ ኮቪድ-19ን በተመለከተ ለመከላከል ያገኘችውን ተመክሮና ያላትን አቅም በግምገማ መልክ ካቀረቡ በኋላ ምርጫውን ለማካሄድ መደረግ ያለባቸውን ጥንቃቄዎች አመላክተዋል። ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19ን መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀት እና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ፣ መዘጋጀት ያስፈልጋል። ምርጫ ቦርድ በዚህ አኳያ ያለው ዝግጁነት ምን እንደሚመስል የቦርዱን የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስን ቪኦኤ ጠይቋቸው ነበረ። ቤት በእኛ በኩል እንዳየኸው ዛሬ ተወካዮች ምክር ቤት መወያየቱ ሰምተናል። እኛም ጋር ያው ውሳኔው ይመጣል ብለን እንጠብቃለን። ተወካዮች ምክር ቤት ሲያጸድቀው ያው የፌዴሬሽን ምክር ቤት የሰጠው በተወካዮች ምክር ቤት ሲጸድቅ ከጸደቀ በኋላ ወደ ቦርዱ መጥቶ ቦርዱ ለምርጫ ዝግጅት እንዲያደርግ ሳኔ ነው፣ ከዚህ ቀደም የነበረው ስለዚህ፣ በተወካዮች ምክር ቤት ውስጥ ጸድቆ ያው ኢትዮጵያ ብሔራዊ ምርጫ ቦርዱ ሲመጣ ወንድ ተወያይቶ የሚቀጥሉት ሂደቶች መሆን አለባቸው የሚለውን ነገር ያው ያሳውቃል ማለት ነው። ተጠሪነታችን ለተወካዮች ምክር ቤት ነው። ከተወካዮች ምክር ቤት የሚመጣ ውሳኔ ላይ መሰረት አድርገን የእኛን እንቅስቃሴዎች ው ለህዝብ ምናሳውቅ ይሆናል። የጤና ሚኒስትሯ የተራዘመውን ሀገራዊ ምርጫ እንደገና ወደ እንቅስቃሴ እንዲሸጋገር ሊያደርግ የሚያስችል ፍንጭ ከመስጠታቸው ባሻገር ከጥንቃቄ ጋር እስከዛሬ የተገደቡ ማህበራዊ እንቅስቃሴዎች ሁሉ ሊቀጥሉ የሚችሉበት ሁኔታዎች ለምክር ቤቱ ዘርዝረዋል። ከእነዚህም መካከል የትምህርት ቤቶች መከፈትም አንዱ ነው። ትምህርት ቤቶችን መልሶ ለመክፈት ከግምት ውስጥ ሊገቡ የሚገባቸው ተብለውም በዓለም ጤና ድርጅት ከተቀመጡ መስፈርቶች መካከል የሚከተሉት ይገኙበታል። እስካሁን ባለው የኮሮና በሽታ ህጻናትን ምን ያህል እንደሚያጠቃና ህጻናት በሽታውን በምን ያህል እንደሚያስተላልፉ ያለው መረጃ፣ ትምህርት ቤቶች ባሉበት አካባቢ ያለው የበሽታው ስርጭት፣ የትምህርት ቤቶች ሁኔታና የኮቪድ አስራ ዘጠኝ በሽታን ለመከላከልና ለመቆጣጠር ያላቸው አቅም ናቸው። በመሆኑም ከላይ በተጠቀሱት ዋና ዋና መስፈርቶች መሰረት አስፈላጊውን ቅድመ ጥንቃቄዎች ባሟላ ሁኔታ ትምህርት ቤቶች እንደየአካባቢው የበሽታ ስርጭትና ተጨባጭ ሁኔታ ባገናዘበ መልኩ መክፈት ይቻላል። ምክር ቤቱ በቀረበለት ምክር ሐሳብ ላይ ከተወያየ በኋላ ለዝርዝር እይታ በተለይ ለወጣቶች፣ ህጻናትና ማህበራዊ ጉዳዮች በተጓዳኝ ደግሞ ለፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴዎች መላኩ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ